የጤና ወግ ወጣት የሕክምና ባለሙያዎች በቅርቡ የጀመሩት መረጃ አቀባይ አውታር ነው። በድምፅ በጽሑፍና በምስል የተደገፉ ጤና ነክ መረጃዎችን በማኅበራዊ ገጾች በኩል በማዳረስ ላይ ይገኛል። የኮሮና ቫይረስ መቀስቀስ በአዲሱ ጥረታቸው ላይ ለመስራቾች ስራ ያበዛባቸው ይመስላል። ቢሆንም ከጠባብ ጊዜያቸው ጥቂት ደቂቃዎችን ሊሰጡኝ ተስማምተዋል። ራሳቸውን በማስተዋወቅ ይጀምራሉ። እኔ ዶክተር ፍጹም ጥላውን እባላለሁ። የውስጥ ደዌ ስፔሻሊስት በአሁኑ ሰዓት የኩላሊት ሕክምና ስፔሻሊስት እያደረኩ ነው። ፊላደልፊያ ውስጥ ነው የምሰራው፣ ቶማስ ጀፈርሰን ዩኒቨርሲቲ። እኔ ዶክተር ኤርሚያ ካቻ እባላለሁ። በአሁኑ ሰዓት የውስጥ ደዌ ሐኪምና በዋይል ኮርኔል ሜዲካል ሴንተር የሳምባና የጽኑ ሕክምና ፌሎ ነኝ። ሁለታችሁንም እጅግ በጣም አመሰግናለሁ። እንግዲህ ለወትሮው መፍትሄ ፈላጊዎች ነበሩ የሐኪሞችን በር የሚያንኳኩት የእናንተ መርሃ ግብር የሰማ ደግሞ ሐኪሞች ወደ መፍትሄ ፈላጊዎች መጥተው መረጃ ሊያቀብሉ ሲሞክሩ ያያል። ዶክተር ኤርሚያስ የዚህ መርሃ ግብርን አጀማምር እስቲ ስቲ ባጭሩ ያስቃኙን። እኔ እንግዲህ ብዙ ጊዜ ያው በስራም ሰዓት እረፍት ሲኖረኝ እንዲሁም በረፍቱ ሰዓቴ ፖድካስቶች አዳምጣለሁ እና ጥሩ መረጃ ያላቸው ባለሙያዎች የሚያቀርቧቸው ብዙ ነገሮች በሌላዎች ቋንቋዎች አሉ እና በአማርኛ ለእኛ ሕዝብ የሚሆን ነገር ግን በተለይ ጤና ላይ ብዙም ነገር የለም። በተጨማሪም ደግሞ አንዳንድ መረጃዎችን ሳይ በሶሻል ሚዲያም ላይ ሙሉ በመረጃ የተደገፉ ሳይሆኑ አሳሳች መልዕክቶችን አያለው እና ለምን እኔ የራሴን ነገር ይህን ነገር ባረግ አብሮ የሚሰራ ሰው ባገኝ በሚል ሀሳብ ነው ይህንን ነገር የጀመርኩት እና ፍጹምንም ሄጅ ሳናገረው በጣም ሀሳቡን ወዶት ነው የተቀበለው። ያ ኤርሚያስ እንዳለው መረጃ ማቀበል አንድ በጣም ወሳኝ ወይም ደግሞ አስፈላጊ መስሎኝ ታየ። ተሰሩ ጥናቶች አሉ። ለምሳሌ እዚህ ሀገር ስንኖር የተለያየ እንግሊዝኛ መናገር የማይችሉ የተለያዩ ህብረተሰቦች ወደ ሆስፒታል ወደ ክሊኒክ ሲመጡ የሚያገኙት አገልግሎት እንደሌላ ሰው አይደለም። የቋንቋ ልዩነት ሁል ጊዜ ችግር ይፈጥራል። ጥናቶችም እንዳሳዩት በሆስፒታል ውስጥ ሲኖራቸው የሚኖራቸው ውጤት ከሌላው የባሰ ነው እና ሰው በቋንቋው እና በሚሰማው ነገር ሕክምና ካላገኘ ይጎዳል። ያን ደግሞ መጀመሪያ ስናስበው እዚህ ሀገር ላለው ሰው በአማርኛ ወይም መስማት የሚችል ቋንቋ የሆን ነገር እናዘጋጅ ጥሩ ነገር እንስጥ እንደ ሀገራዊ ግዴታም እንደ ኃላፊነትም የሚወሰድ ነው እና እና አስተያብዞ ሲመጣ እኔ ዌብሳይትም እያሰብኩ ስለነበረ አንድ ላይ አርገን ለሰው ጥሩ የተጠና መረጃ ለማቅረብ ነው እንትን ያለው በእርግጥ ሰዓት ይፈልጋል ከስራ ሰዓት ሮጠን ነው አንዳንዴ እስከ ሌሊት አምሽተን ላይ የምንቆይበትም ጊዜ አለ ይሄን ነገር ለመስራት ግን ደስ ብሎን የሆነ ነገር ማድረግ ስለቻለን ደስ ብሎን የምናደርገው ነገር ለመጀመሪያ ጊዜ ስለዚህ መርሃ ግብር የሚሰሙ አድማጮች ሊኖሩ ስለሚችሉ በእስካሁኑ ሂደት በምን በምን ጉዳዮች ላይ መረጃዎችን ሰጣችሁ ምን አይነት ጉዳዮች ላይ ነው የምታተኩሩት እስካሁን እንግዲህ የደም ግፊት ኮሌስትሮል በሽታ ቅልፍ ችግሮች የሚሉስ ሀሳቦች ላይ አተኩረን ነበረ። በመሀል እንግዲህ ኮሮና ቫይረስ የሚለው ነገር መጣና ብዙውን ጊዜ የባለፉትን ጥቂት ወራት ኮሮና ቫይረስ ላይ ነው ያተኮርነው። በሽታው አመጣጥ፣ የምልክት ስሜቶች እንዲሁም ምን ማድረግ አለብን የበለት ተለት አኗኗራችን ጨምሮ ድንገት ሰው ቱ ቢያልፍስ እንዴት ይሆናል የሚሉስ ነገሮች በአጠቃላይ በብዙ አንግል ከሌሎች ጓደኞቻችን አገር ቤትም ካሉ እዚህም ካሉ ጓደኞቻችን ጋር በመሆን በዛሬ ነው ሞር እየሰራን የነበረው። የእናንተ መርሃ ግብር ሲጀመር በየሁለት ሳምንት የሚደመጥ የድምፅ ስርጭት እንዲሆን ነበረ። የኮሮና ቫይረስ ስርጭት ከተሰማ በኋላ ግን ተከታታይ፣ አንዳንዴም በየቀኑ አንዳንዴም ደግሞ በየሰዓታቱ ክፍተት የተለያዩ መረጃዎችም በገጾቻችሁ ስታዳርሱ አያለው ምናልባት የዚህ በሽታ መፈጠር የዚህ በሽታ ስርጭት በእናንተ ላይ ያልተጠበቀ ኃላፊነት ጨምሯል ማለት እንችል ይሆን? ዶክተር ፍጹም በጣም በትክክል ነው የገለጽከው። እኛ ስንጀምር ብዙም አልቆየንም፣ ሜቢ አንድ ወር ተኩል የሁለት ወር ቢሆን ነው። ስንጀምር ቀስ ያለን እንድን ነገር በደንብ እየጻፍን ቀስ ቀስ ያለ እንሄዳለን የሚል ጊዜ አስበን ነው የጀመርነው። ግን በመሀል ይሄ ወረርሽኝ ሲመጣ ደግሞ ሰው መከታተልም ስለመጀመረ ደግሞ ያለውም ወረርሽኝ ደግሞ እዚህም ሀገርም ሀገር ቤትም በጣም በብዙ መልኩ ሰውን እንደሚጎራ ስለምናውቅ ኃላፊነት ስሜትም ተሰምቶናል። ስንጀምር ለሁለት ነበር የጀመርነው። ግን ሁሉም ሰው በሙያው የራሱን እንዲናገር በማሰብ በአሁኑ ሰዓት ከወደ አስራ ሁለት የተለያዩ የህክምና ባለሙያዎች የጤና ወቅት ውስጥ አካትናል። በምግብ ዙሪያ የሚሰራል የህፃናት ስፔሻሊስት አለ፣ የውስጥ ደዌ ስፔሻሊስት አለ፣ የልብ ህክምና ስፔሻሊስት አለ። ብዙዎቹን በትዕውቅና በጓደኝነት የምናውቃቸው ግን መልካም ፈቃዳቸው ሆኖ እንሰራለን ያሉን አብረን ለመስራት የተስማሙ ጓደኞቻችን ናቸው እና እነሱም አግዘውን በየቀኑ አስፈላጊውን ነገር ለመጻፍና እንትን ለማለት ችለናል። የከፈትንበት ጊዜና የጀመርንበት ጊዜ ከዚህ ወረርሽኝ መገጣጠም ነው። ኃላፊነቱን ቢጨምርም የሆነ ነገር እየተወጣን ነው የሚል ስሜት። በተለይ ደግሞ ብዙ የተሳሳቱ መረጃዎች ይወጣሉ ወረርሽኝ ላይ በየቀኑ እኔ በራሴ ስልክ ላይ ከሰዎች የሚላኩልኝ ስራቸው ብዙ የተሳሳቱ ነገሮች አሉ። እነዚህ ነገሮች ካላስተካከልና መረጃ ካላወጣን ሰው ሊጎዳ ይችላል፣ ሊሳሳት ይችላል። ይሄን ተቀብሎ ብዙ ጥፋት ሊደርስ ይችላል የሚል ስሜት ስላለ እርጀንሲ ስሜት አለ። ይህን ነገር ቶሎ እናስተካክል እንጻፍ የሚል ነገር አለ እና እርስ በርስ እየተነጋገርን ብዙ ነገር መስራት ችለናል። በምዕራባውያኑ ሀገራት የሚኖሩ ኢትዮጵያውያን እርግጥ ነው የኢንተርኔቱ ሽፋን ስለሚኖራቸው የእናንተንና መሰል መርሃ ግብሮችን ለመስማት እድሉ አላቸው። ሁኔታዎች ይፈቅዱላችኋል። በዚያው ልክ ደግሞ በገጠሪቱ ኢትዮጵያ ውስጥ የሚኖሩ በርካታ ሰዎች ደግሞ የጤና ምክር፣ የጤና ድጋፍ ፍለጋ ውስጥም መሆናቸው ይታወቃል። መረጃችሁ እነዚያን የህብረተሰብ ክፍሎች እንዲደርስ ያቀዳችሁት ነገር አለ ወይ? የመጪው ዘመን ህልማችሁ በዚህ ጉዳይ ምን ይመስላል? ዶክተር ኤርሚያስ ወደ እርስዎ ልምጣ። ዶክተር ፍጹም ሊጨምሩበት ይችላሉ ከዚያ በኋላ። እኛ እንግዲህ እስካሁን በራሳችን በኩል ያደረግነው ነገር የለም ግን ብዙ ባለሙያዎች እና የሚዲያ ሰዎች ሲጠይቁን ግን እኛ ጋር ያሉትን መረጃዎች በራሳቸው መረጃ መረብም እንዲሁም ቻናሎች ማሰራጨት እንደሚችሉ እና ለሚችለው ሰው ሁላ ማድረስ እንደሚችሉ ነግረናል። እንግዲህ ከጊዜ ሂደት ይሄ ወዴት እንደሚሄድ አላውቅም ግን የበለጠ ሰው ላይ መድረስ ብንችል የበለጠ ሰው ማስተማር ብንችል ደስ ይለናል። ያነሳው ሐሳብ በጣም ጥሩ ነው። እኛም ተሰምቶናል። ብዙ ነገር ለምሳሌ ከኢንተርኔት ጋር የተያዙ ናቸው ፕሮግራሞቻችን። ወይ ዌብሳይት ላይ ነው ወይ ፌስቡክ ላይ ወይ በቴሌግራም ነው ይ ወይ ስልክ ይፈልጋል ወይ ኢንተርኔት ይፈልጋል። ያንን ለማካካፍ አንዳንድ የሬዲዮ ፕሮግራም ሰዎችን ማግኘት ሞክረናል። በዚህም ሸገር ኤፍ ኤም ላይ የሚሰሩ ሰዎችም የተወሰኑ ፕሮግራማችንን ለመውሰድ ጠይቀውን ፈቃደኝነታችን ነገረናቸዋል። እንደውም መጠየቅ አይገባችሁም ካገኛችሁ ሰዓት ይህን ማስተላለፍ ትችላላችሁ ምክንያቱም አላማችን ይሄ ሰው እንዲሰማው ስለሆነ ማንኛውም ሰዓት ይሄን ነገር ካገኛችሁ እንድታስተላልፉት ብለን እንትን ብለናል ኢትዮጵያ ውስጥ አሉ አንዳንድ ጋዜጦችንም እንትኖችንም በትዊተርም ይሁን በሌላ ሚዲያ ላይ ስናገኛቸው ይህንን የእኛን መረጃ እንዲጠቀሙ ሀሳቡን እሰጣቸዋለን ተቀብለውትም የሰሩት ሰዎች አሉና ምናልባት እንግዲህ ብዙ እየሰራን ስንመጣ ከሰዎች ጋር መውር ስንተዋወቅ በሬዲዮ እንዲተላለፍ እንፈልጋለን ሰው ብዙ እንዲሰማው ስላለ ማለት ነው በዚህ አጋጣሚም ይህን የሰሙ የሬዲዮ ሰዎች እናንተንም ጨምሮ ማስተላለፍ የምትፈልጉት ነገር ካለ ከኛ ላይ ለመውሰድ ሁልጊዜ በራችን ክፍት ነው። ቆይታችንን ከመደምደሜ በፊት መቼም ከሐኪም ጋር ተገናኝተህ የሐኪም ምክር ሳትጠይቅ ተመለስክ ብላችሁ እንዳታስወቀሱኝ እንዳልወቀስ ሰሞነኛው የኮቪድ አስራ ዘጠኝ የኮሮና ቫይረስ ወረርሽኝ እናንተም እየተከታተላችሁ መረጃ እያቀበላችሁ ትገኛላችሁ። ከዚህ ጋር ተያይዘው አድማጮቻችን በየቤታችሁ የሚገኙ ቢያደርጓቸው ወይንም ደግሞ ቢተገብሯቸው የምትሏቸውን በዚሁ አጋጣሚ እንድታስተላልፉ ልጠይቅ። እኔ እንግዲህ የምለው ነገር ምንድን ነው? ይሄ በሽታ አደገኛ ነው። ጥሩነቱ ግን መከላከል ይቻላል። ከመያዝ በፊት በከላከሉ ጥሩ መንገድ ነው፣ እጃችንን መታጠብ፣ ሰዎች መካከል ያለውን ዲስታንስ ወይም ደግሞ ክፍተት መጠበቅ። በተለይ እዚህ ሀገር ወይ ፐብሊክ ትራንስፖርት የምንጠቀም ጊዜ አፋችንና አፍንጫችንን በመሸፈን በማስክ ካልሆነ ወይም በአንዳና ነገር ማለት ነው እንደ ሰር በሚሆን ነገር አፍና አፍንጫ መሸፈን፣ እነዚህን ነገሮች ብናረግ ከበሽታው ራሳችንን መከላከል እንችላለን። ኢትዮጵያ ውስጥም እንዳየነው በቅርቡ ማለት ሰዎች ከዚህ ጋር ተያያዘ ሞተዋል፣ እና ቁጥር ሊጨምር ይችላል። በዜና ላይ እንደምታዩት በጣም ብዙ ሰው እየሞተ ነው እና ይሄ ነገር በጣም በጣም አደገኛ ነው። ልብ ብላችሁት መደረግ ያለበት ነገር በእኛ አቅም አንዳንድ በእኛ ሀገር አስቸጋሪ ሊሆን ይችላል። ቤት በብዙ ሰው የዕለት ተዕለት ኑሮ ለማሸነፍ አስቸጋሪ ሁኔታ ሊሆን ይችላል። ምናልባት ከመንግስትም ጋር ተመካክሮ እንደዚህ አይነት ነገሮች አማራጮች ቢዘጋጁ ጥሩ ነው። ግን ያለው አማራጭ ከዚህ በሽታ ራሳችን ለመጠበቅ አንደኛ ቤት መቀመጥ ነው። የምንችል ከሆነ አቅሙ ካለን ቤት እንቀመጥ። እኛም ራሳችን እንደዚህ አይነት እንትኖችን እያደረግን ነው። ከተማ ውስጥ እዚህ ብታይ በሁሉም ሰው አይንቀሳቀስም እና በተቻለ መጠን መውጣት ከሌለብን ቤት እንቀመጥ። ሁለት በተቻለ መጠን እርስ በርስ አለመቀራረብ፣ ተጋፍቷ ለመሄድ በታክሲ መሄድ ካለብን ቅርብ ከሆነ በእግር መሄድ እንደዚህ ኢቨን ሩቅም ቢሆን ማድረግ ነው። ምክንያቱም ከህይወታችን የሚበልጥ ነገር የለም። እጅግ በጣም አመሰግናለሁ ዶክተር ፍጹምና ዶክተር ኤርሚያስ። የጤና ወግ የተሰኘ መርሃ ግብራችሁ አድጎ ብዙኃን የሚጠቀሙበት እንዲሆን መኝላችኋለሁ። ለዛሬ በጣም አመሰግናለሁ። እኛ ምናመሰግናለን። እግዚአብሔር